መዝሙር አንድ መቶ አርባ ሁለት። በቃሌ ወደ እግዚአብሔር ጮህ በቃሌ ወደ እግዚአብሔር ለመንሁ። ልመናዬን በፊቱ አፈስሳለሁ፣ መከራዬንም በፊቱ እናገራለሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅ። በምሄድበት በዚያችን መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከቱሁ፣ አየሁም፣ የሚያውቀኝም አጣሁ፣ መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮህ አንተ በሕያዋንም ምድር አንተ እድል ፈንታዬ ነህ አልሁ። እጅግ ተቸግሬያለሁና ወደ ልመናዬ አድምጥ፣ በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን እጠብቃሉ።